The voice of America. በድንበርና በማንነት ጥያቄ ዙሪያ የተካሄደ ውይይት አስቴር ምስጋና ሆነች የላከችልን። በአማራ ክልል በተለያዩ አካባቢዎች የወሰንና የማንነት ጥያቄዎች ሲነሱ ቆይተዋል። ይህንን ጥያቄ ሲመረምር የነበረው የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ ባካሄደው ድርጅታዊ ጉባኤ ላይ መፍትሔ ይሆናል ያለውን ሀሳብ ይፋ አድርጓል። የጉባኤው ቃል አቀባይ አቶ ምግባሩ ከበደ በወቅቱ የተናገሩት ይሄው ነበር። የማንነት ጥያቄን በተመለከተ የባዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳን አይደለም። ህገ መንግስቱ የወጣው 1987 ዓ ም ነው። አሁን ያሉ የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው። ህገ መንግስቱን መሰረት አድርጎ ተግባራዊ ይደረጉ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራያም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው። የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው። ስለሆነም ህገ መንግስቱ ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም ትልቁ በሽታ የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጽረ ዲሞክራሲ ችግር ነው የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሆን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳዋን መመለስ አለበት። ይሄ ሲሆን ነው የወልቃይት ጥያቄ ሊፈታ የሚችለው። የራያ ጥያቄ ትክክለኛ ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው። ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። በዚህ ርዕሰ ጉዳይ ዙሪያ የፖለቲካ ተንታኝ የሆኑት አቶ ቹቹ አለባቸውን የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ ውሳኔ ምን ያህል ያስጌዳል አልኳቸው። በአዴን እያለ ያለው ምንድን ነው? ክል ህገ መንግስቱ የወጣው በሰማኒያ ሰባት ነው። ክልላዊ የተካሄደው በአስራ ዘጠኝ ሰማኒያ አራት ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመ። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? ወደ ነበረበት ይመለስና እዛ በኋላ ህዝቦች ግን ቀላል በጣም ብዙ ነገሮች በጣም ብዙ ነገሮች ተበላሽተዋል። በአድን አጀንዳውን መውሰድ አንድ ጉዳይ ሆኖ ስታተስኮ የሚለው ነገር ወይም ደግሞ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከማለት ዘሎ ችግሩ ይፈታል ለማለት አይቻልም። አሁን ይሄን ሌላው ወገን ተቀብሎ ወደ ድርድር ይመጣል የሚለው አሳሳቢ ነገር ነው እንጂ አሁን በአድን የያዘው አቋም ትክክል ነው። ስለዚህ የራያስ ጉዳይ ከዚሁ ጋር ተያይዞ ነው የሚታየው። ጥያቄው አንድ ነው። ግን ሁለቱን ለየት የሚያደርገው ነገር አለ። የራያው ቀላል ነው። የራያውን ቀላል የሚያደርገው ምንድን ነው? ብዙም ህዝቡ እንትን ዲሞግራፊው አልተዛባል። የህዝቡ ስርጭት አሁን አሁን እየተደረገ የሚሆን ነገር ይኖር ይሆናል። የወልቃይቱ ግን አምጥተው ህዝብ አስፍረውበታል። ያኛውን ህዝብ አፈልሰው የትግራዩን ሰው አምጥተው ተክተውበታል። ራያ አካባቢ ብዙ ለዚህ የተጋለጠ አይደለም። አይኖርም ብዬ ሳይሆን የወልቃይቱን ያህል በጣም ስርጭቱን አላዛቡትም እስካሁን ባለ መረጃ። ስለሆነም ወልቃይት ወልቃይት ና ራያ ተለያይቶ የሚታይ ጉዳይ ነው። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ትምህርት ኮሌጅ መምህርና በሰብአዊ መብቶችና ፌዴራሊዝም ረዳት ፕሮፌሰር ናቸው። የራያ ህዝብ የማንነት አጠያቂ ኮሚቴ አባልም ናቸው። ለርሳቸውም ያነሳው ጥያቄ ተመሳሳይ ነበር። የአዴፓ ውሳኔ የራያን ህዝብ የማንነት ጥያቄ ይመልሳል። አብዛኛው ህዝብ ነባር ስለሆነ በእርግጥም ህዝብ ከተፈቀደለት ሀሳቡ እንዲገልጽ ፍላጎቱን እንዲያንጸባረቅ እና እንዲወስን ከተፈቀደለት አሁን ባለው የህግ ማዕቀፍ ውስጥ ሆኖ ጥያቄውን መመለስ ይችላል። ይህን ጥያቄ ማነው የሚመልሰው ነው ጥያቄው። በአዴን ይህን ጉዳይ በቀጥታ ሊመልሰው ይችላል? ይ አይችልም። ምክንያቱም አሁን ባለው የክልል አደረጃጀት በትግራይ ክልል ውስጥ ነው ያለው። የወልቃይትንም የራያንም ጥያቄ በአግባቡ በህግና በስርአት ማስተናገድ ያለበት የትግራይ ክልል ነው። የትግራይ ክልል ግን ፈቃደኛ ካልሆነ ፍላጎት ካላሳየ ወደ ፌዴራል ጉዳዩ ይሄዳል። የፌዴራል መንግስት በፌዴሬሽን ምክር ቤት አማካኝነት በጉዳዩ ላይ እንዲነጋገር እንዲወስን ይደረጋል። በዚህ ወቅት በአዴን ተሳትፏለሁ። ፌዴራል መንግስቱን በጋራ ነው የሚመሩት። በፌዴሬሽን ምክር ቤትም ሊሆን ይችላል፣ በሌሎች አስፈጻሚ አካላት በሚኖረ ውይይት፣ እንደ ኢህአዴግ ደግሞ በኢህአዴግ ምክር ቤት የሚሆን በኢህአዴግ ስራ አስፈጻሚ ጉዳዩ አጀንዳ ሆኖ እንዲወያዩበት እና መፍትሄ እንዲያገኝ ግፊት ማድረግ ይችላል። በህወሀት ላይ ጫና ማሳደር ይችላል። ወይም መነጋገር ይችላሉ። ቢያንስ እስካሁን ተፈራርተው ነበር። የነበረው አቶ ቻላቸው ታረቀኝ ደግሞ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። የወሰንና የማንነት ጥያቄ በተለይ የወልቃይት ህዝብ ጥያቄ አሁን ባለው ህገ መንግስት ሊፈታ አይችልም እያሉ ነው። ከ87 በፊት ባለው ሁኔታ ህገ መንግስቱን መሰረት አድርጌ ሪፈረንደምን ሳልቀበል ካለ ግን ሊፈታው ይችላል። ያም ታሪካዊ ወልቃይት የሚባለው አካባቢ ከጥንት ጀምሮ በየትኛው ነው? ለምሳሌ ጄምስ ብሩስ የጻፈውን የጂኦግራፊ መጽሐፍ ማየትቻሽ። በተለይ ደግሞ ፈረንሳዊ ባፄ ዮሐንስ ዘመን በአውሮፓ ገናን የነበረው የጂኦግራፊ ሰው ኢልዲስ ረክለስ በጻፈው መጽሐፍ ይሄ በጣም ዘእርዘ እንዲትስም በሚል መሬትና ኗሪዎቿ በሚል በአጼ ዮሐንስ ዘመነ መንግስት አካባቢ የታወቀ የአውሮፓ ጂኦግራፊ መምህር ነው። እሱ በጻፈው ወልቃይት በበጌምድር ግዛት እንደነበረ ነው የሚያስቀምጠው። አንዳንድ የትግራይ ሙራ ወልቃይት በአጼ ዮሐንስ ታራሪች ያሉ፣ ይሄ ሚዛን የሚደፋ ክርክር አይመስለኝም። ከዛም ባሻገር ወደ ዘርዓ ያዕቆብ መሄድ ትችላለች። ወደኋላ እነ ንግስት ለኔ አስራ አራተኛ መቶ ክፍለ ዘመን ጀምሮ እዛን ጀምሮ ወልቃይት ያሉ ታሪካዊ ሰነዶች የሚያስረዱት በቂ ምድር እንደሆነች ነው። እና ይህን መሰረት አድርጎ አሁን በአዴፓ ህገ መንግስቱን ሳይሆን ታሪካዊ ማንነቱን ህገ መንግስቱ ሰማንያ ሰባት የወልቃይት አካባቢ ሰዎች በየትኛው መኖር እንደሚፈልጉ እድል አልተሰጣቸውም። ህገ መንግስቱ ከጸደቀ መጽደቁ በፊት ነው ይሄዱ ስለዚህ ይሄ ያለው ህገ መንግስት አይመለከታቸውም። በዚህ መዳኘት የለባቸውም። ምክንያቱም ህገ መንግስቱን ፈቅደው ወደው ድል ተሰጧቸው ተሳትፈው እዚህ ነው መንኮን ብለው እነሱ አላጸደቁትም። ስለዚህ ለዚህ ተገዣ አይሆንም። ከሆነ ክርክሩ አዴፓ ያ ማለት ሪፈረንደምም አይደለም። ወልቃዊት ከ87 በነበረው ታሪካዊ ማነቱ የህዝቡ አሰፋፈር ሚዳይ ከሆነ ሊመልሰው ይችላል። ህገ መንግስቱ መሰረት አድርገን ሪፈረንደም አከናወን የሚለው ከሆነ ግን አይመልሰውም። ምክንያቱም ሌላ የመጣና የሰፈረ ህዝብ አለ። የመለጠ የግጭት ምክንያት ነው የሚሆነው። እንዲሁም መፍትሄው ታዲያ ምንድን ነው አልኳቸው ዲሞክራሲያዊ አስተሳሰብ ካለ ግለሰቦች ይሁንታ መልካም ፈቃድ ነው ካልሽ ስለዚህ ራያ ላይ ያለ እኔ በዚህ ነው መኖር ካለ መብቱ ነው በቃ እኔ እዚህ ጋር ነው መኖር በወልቃይትም ሰዎች ወይም የወልቃይት አካባቢ ህዝብ እኛ ወደዚህ ወደ ብጭምር ወደ ጎንደር ነን እኛ ጎንደር ነው ነገራችንም አመልካችን አመለካከታችንም አስተሳሰባችንም ሰነቦናችንም ለቅሷችን ዘፈናችን የጸጉር ስራችን ይላሉ እኮ ሲከራከሩ ይሄ ሁሉ ብዙ ነገራችን አማራ ነው ካሉ በግድ ትግራይ ናቸው ልትያቸው አትችል። በተቃራኒው አይ እኛ አማራ አይደለንም ትግራይ ነን ካሉም የአማራ ክልል መንግስት ሊያስገዳቸው አይችልም። ህዝብ ከፈለገው የመኖር መብት አለው። የትግራይ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ሊያካሳን በስልክ በወሰንና በማንነት ጉዳይ የትግራይ ክልል አቋም ምንድን ነው አልኳቸው። በተባራሪ ወሬ ከሚነሳ በቀር ሌላ ተጨባጭ በዶኩመንት ተደግፎ ማንነት ጋር ተያይዞ የቀረበ ሰነድ ለክልል መንግስት የቀረበ ነገር የለም። እስካቀረበ ድረስ ደግሞ የክልል መንግስት አቋም ምን ሊሆን ይችላል የሚለውን ነገር እሱን እስካላየን ድረስ አቋማችን ምን ሊሆን እንደሚችል ማስቀመጥ አንችልም።